ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሚያዝያ 11 2016 ዓ.ም ዓ ም ዝግጅታችን ጀመረ። የይገባኛል ጥያቄ በሚነሳባቸው የአማራና የትግራይ ክልሎች አዋሳኝ አካባቢዎች ያሉ ግጭቶችን አስመልክቶ የፌዴራል መንግስቱ ማሳሰቢያ ሰጥተዋል። በግጭት በትንኮሳ ህዝቡን ማህበራዊ እረፍት በመንሳት ሊፈታ የሚችል ችግር የለም የሚል እምነት ተይዞ ነው። በዛ ልክ ውይይቶች ምክክሮች ሲደረጉ የነበሩት። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ማስተባበሪያ ማዕከል ኃላፊ አደም ፈራህን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎችም ቀጠናዊና ዓለም አቀፋዊ ጉዳዮችም ተካተዋል። እንደምናምችታችኋል እንደምንውላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በህቅ ንብሮ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አስማሟየኑ ይጠብቃችኋል። ሰላም ጤና ይስጥልና አድማጮቻችንና ተመልካቾቻችን እንደምናመሽታችኋል። የሰዓቱን ዜናዎች የማቀርብላችሁ አስማማየ ነው ነኝ። ወደ መጀመሪያው ዜና ሳልፍ እስራኤል ኢራን ላይ የአየር ጥቃት ማድረሷ ተዘገበ። እስራኤል ኢራን ውስጥ በአገሩ ሰዓት ዛሬ አርብ ሌሊት ላይ የአየር ጥቃት ማድረሷን የዩናይትድ ስቴትስ የብዙሃን መገናኛዎች በስም ያልጠቀሷቸውን የዩናይትድ ስቴትስና የእስራኤል ጋዜጦችን ጠቅሰው ዘግበዋል። ሌሊት ላይ የተካሄደው በሁለቱም መካከለኛው ምስራቅ ባላንጣዎች መካከል በቅርቡ ከተካሄዱ የመበቃቀል ጥቃቶች የዋለኛው ሲሆን ቴሄራን የዛሬውን የእስራኤል ጥቃት አላካበደችውም፣ አጸፋዊ መመለስ እቅድ እንደሌላትም ፍንጭ ሰጥታለች። ኒውዮርክ ታይምስና ዋሽንግተን ፖስት ጋዜጦች ባወጧቸው ዘገባዎች እስራኤል ኢራን ላይ የአየር ድብደባ ማድረሷን የእስራኤል ባለስልጣናት እንደተናገሩ አመልክተዋል። የዩናይትድ ስቴትስ ባለስልጣናት እስራኤል ኢራን ላይ የሚሳኤል ጥቃት አድርሳለች ማለታቸውን በርካታ የዜና ማሰራጫዎች ዘግበዋል። ጥቃቱ በየትኛውም የኢራን አካባቢ ላይ እንደተፈጸመ አልተገለጸም። ዘገባዎቹ ከወጡ ከአንድ ሰዓት በኋላ ቪኦኤ ስለ ጉዳዩ የጠየቃቸው የእስራኤል የጦር ኃይሎች ቃል አቀባይ ለጊዜው የሚሰጠው አስተያየት የለም ብለዋል። የባይደን አስተዳደርም ስለ ጉዳዩ በይፋ አስተያየት አልሰጠም። ኢርናና ፋርሲ የተባሉ የኢራን መንግስት የዜና አገልግሎቶች በማዕከላዊ ኢራኗ ኢስፋሃን ከተማ አካባቢ ላይ መተኮሱን ተከትሎ የኢራን የአየር መከላከያ ኃይሎች በተጠንቀቅ ላይ መዋላቸውን ተናግረዋል። በከተማዋ በስተምስራቅ አካባቢም ፍንዳታ መሰማቱን ገልጸዋል። ፍንዳታው ከአየር ጥቃት መከላከያ ተኩስ ይሁን ወይም ወደ መሬት ላይ ካረፈ ፈንጂ ይሁን ለይቶ አልተናገሩም። የኢራን የጠፍር ድርጅት የአየር መከላከያ ኃይሎች በርካታ ሰው አልባ አውሮፕላኖች መጥተው ጥለዋል ሲልም ተናግረዋል። የኢራን መንግሥት የዜና ማሰራጫዎች ኢስፋን የሚገኙት የኒውክሊየር ጣቢያዎች ላይ የደረሰ ጉዳት የለም በማለት ጥቃቱን ፈጥኖ አጣጥለዋል። የቴህራን ኢማም ሆምኒ ዓለም አቀፍ አውሮፕላን ጣቢያና ምሄራባይድ ከተማ ያለው የአገር ውስጥ የአውሮፕላን ጣቢያ ደርሷል የተባለው የአየር ጥቃት ተከትሎ ተቋርጦ የነበሩ በረራዎች መቀጠላቸውንም አመልክተዋል። በእስራኤልና በኢራን መካከል ለአንድ ዓመት ያህል በይፋ ሳይገለጽ የዘለቀው ግጭት ከሰሞኑ ተባብሷል። በተያያዘ ዜና እስራኤል ኢራን ውስጥ ዛሬ አርብ ለሊት ባደረሰችው የአየር ጥቃት ዩናይትድ ስቴትስ እንዳልተሳተፈች የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። እስራኤል ጥቃቱን ከማድረሷ ቀደም ብላ ዋሽንግተን እናሳውቃታለች በሚል የወጡ ሪፖርቶችንም የውጭ ጉዳይ ሚኒስትሩ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጣሊያን ካፕሪል ላይ ከቡድን ሰባት አባል አገሮች የውጭ ጉዳይ ሚኒስትሮች ስብሰባ በኋላ በተካሄደው ጋዜጣዊ ጉባኤ ላይ ሲናገሩ ያያችሁትን ሪፖርት በሚመለከት የምለው ነገር የለም ዩናይትድ ስቴትስ በአንድም ጥቃት አለመሳተፏን ግን እነግራችኋለሁ ማለታቸው ተዘግቧል። የቡድን ሰባት ሚኒስትሮች ስብሰባ ስብሰባ ግጭቶች በቀጠናው እንዳይስፋፉ ለመከላከል በሚቻልበት መንገድ ላይ መወያየቱንም ብሊንከን ተናግረዋል። ስብሰባውን የመሩት የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል ጥቃቱን በሚመለከት በመጨረሻ ደቂቃ አሳውቃ እንደነበረ ዩናይትድ ስቴትስ ለቡድን ሰባት አጋሮቿ መግለጿን አመልክተዋል። የቡድን ሰባት ሚኒስትሮች ባወጡት የጋራ መግለጫ ኢራን እስራኤል ላይ ባደረሰችው ጥቃት ምክንያት አዲስ እቀባ እንደሚጣልባት አስታውቀው ፍጥጫ እንዲረግብ አሳስበዋል። ቴሄራን ለጊዜው ማሳሰቢያውን የተቀበለች ይመስላልም ተብሏል። ወደ ቀጣዩ ዜና ስናልፍ እስራኤል ሊባኖስ ውስጥ የሄዝቦላ ተዋጊዎችን ገደለች። የእስራኤል የጦር ኃይል በመላዋ ጋዛ ሰርጥ የሐማስ ታጣቂዎችና የቡድን ይዞታዎች ኢላማ ያደረጉ የአየር ድብደባዎችን ማካሄዱን ትናንት አሙስ አስታውቋል። ደቡባዊ ሊባኖስ ላይ ባካሄደው የአየር ጥቃት ደግሞ ሁለት የሄዝቦላ ታጣቂዎችን መግደሉን አስታውቋል። ሊባኖስ ላይ የተካሄደው የአየር ጥቃት ሰሞኑን በእስራኤልና በሂዝቦላ መካከል እየተካሄደ ካለው ድንበር ተሻጋሪ ውጊያ የቀጠለ ሲሆን የእስራኤልና ሐማስ ጦርነት ከጋዝ አልፎ እየተስፋፋ ነው የሚል ስጋት እንቀስቅሷል። አጃንስ ፍራንስ ፕሬስ እንደዘገበው ሂዝቦላ እስራኤል ኪፋርኪላ በተባለ አካባቢ ባደረሰችው የአየር ድብደባ ሁለት ተዋጊዎቼ ተገድለውብኛል ብሏል። እስራኤል በበኩሏ ሂዝቦላ ሰሜናዊ ግዛቷ ላይ ባደረሰው ጥቃት 14 ወታደሮቼ ቆስለውብኛል ማለቷን ኤፍፒ ጠቅሷል። ይህ በእንዲህ እንዳለ ዋይት ሀውስ እንዳስታወቀው የዩናይትድ ስቴትስና የእስራኤል ባለስልጣናት እስራኤል ደቡባዊ ጋዛ ራፋ ላይ ወታደራዊ ጥቃት ለማካሄድ ያላት እቅድ ዩናይትድ ስቴትስ ዘንድ የፈጠረውን ስጋት በተመለከተ ትናንት ሐሙስ ተወያይተውበታል። ሁለቱም ወገኖች ራፋ ላይ ሐማስ ድል መመታት እንዳለበት የተስማሙ መሆኑን የገለጸው ዋይት ሀውስ የዩናይትድ ስቴትስ የውይይቱ ተሳታፊዎች ራፋ ላይ ስለሚወሰዱ የተለያዩ እርምጃዎች ያላቸውን ስጋት መግለጻቸውን ጠቁሟል። የእስራኤል ተወያዮችም ስጋቱን ሊያጤኑት መስማማታቸውንም አመልክቷል። ይህ በእንዲህ እንዳለ የዓለም ምግብ ፕሮግራም በዚህ ሳምንት ለጋዛ 374 ቶን ስንዴ ማስገባቱን አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጀሪች ትናንት ሐሙስ ለጋዜጠኞች በሰጡት ቃል ጋዛ ውስጥ የተደቀነውን የራብ ቸነፈር ለመከላከል የሚቻለው በየቀኑ የምግብ አቅርቦት ማስገባት ከተቻለ ብቻ መሆኑን አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው እስራኤል የእርዳታ ተደራሽነቱን ለማሻሻል ቃል ብትገባም ምንም ያህል ውጤታማ አልሆነም ብለዋል በሌላ ዜና ትናንት በጸጥታው ምክር ቤት ዩናይትድ ስቴትስ ድምፅን በመሻር ስልጣኗ ተጠቅማ የመንግስታቱ ድርጅት ፍልስጤምን ሙሉ አባል አድርጎ እንዳይቀበል ተከላክላለች። እንግሊዝና ስዊዘርላንድ ድምፀ ተአቅቦ ያደረጉ ሲሆን የተቀሩት 12 የምክር ቤቱ አባላት የቀረበውን ውሳኔ ደግፈዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ከትናንት በስቲያ ረቡዕ በደቡብ ኮሪያ ጉብኝታቸው ላይ በሰጡት ቃል ዩናይትድ ስቴትስ የቀረበውን ውሳኔ የእስራኤልና የፍልስጤማውያን ግጭት ጎን ለጎን ሁለት ሀገር በመመስረት መፍታት የሚለው ሀሳብ አድርጋ እንደማታየው ገልጻለች። አድማጮቻችን የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ትናንት ሐሙስ ኬንያ ውስጥ በተከሰከሰው የሄሊኮፕተር ከሞቱ ዘጠኝ ሰዎች መካከል አንዱ የመከላከያ ኃይሎች አዛዥ መሆናቸውን የአገሪቱ ፕሬዚዳንት ዊሊያም ሩቶ ተናገሩ። ሩቶ ስላደጋው ለጋዜጠኞች በሰጡት መግለጫ እጅግ አሳዛኝ በሆነው በዚህ አደጋ አገራችን እጅግ ጀግና ከሆኑ ጄኔራሎች አንዱን በሞት ተነጥቃለች በጄኔራል ፍራንሲስ ኦጎላ ሞት እጅግ አዝኛለሁ ብለዋል። ሄሊኮፕተሩ ጄኔራሉና ሌሎች 11 ወታደራዊ አባላትን አሳፍሮ እንደተነሳ ብዙም ሳይቆይ በምዕራባዊ ኬንያ ሪፍት ቫሌ ክፍለ ግዛት ውስጥ ወድቆ ቃጠሎ መነሳቱን ዘገባዎች አመላክተዋል። ካደገው የተረፉ ሁለት ሰዎች ሆስፒታል ሕክምና ላይ መሆናቸውም ታውቋል። በዩናይትድ ስቴትስ የአየር ኃይል በተዋጊ አውሮፕላን አብራሪነት የሰለጠኑት ጄኔራል ኦጎላ የኬንያ አየር ኃይል አብራሪዎች አሰልጣኝ የነበሩ ሲሆን ፕሬዚዳንት ሩቶ የጦር ኃይል አዛዥ እንዲሆኑ የሾማቸው እንደ አውሮፓውያን አቆጣጠር በዚህ ዓመት መሆኑ ተመላክቷል። ዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሰልቫን ለኬንያ ፕሬዚዳንትና ህዝብ ስለደረሱ አደጋ ሐዘናቸውን ገልጸዋል። የተባበሩት መንግስታት ድርጅት ተሻሽሎ ለተሠራው የኮሌራ ክትባት ፈቃድ ሰጠም። የዓለም ጤና ድርጅት ተሻሽሎ ለተሠራው የኮሌራ መከላከያ ክትባት ጥቅም ላይ እንዲውል ፈቃድ መስጠቱ ተዘግቧል። የክትባቱ መፈቀድ እየተባባሰ ያለውን ወረርሽኝ ለመዋጋት እንደሚረዳም ተነግሮለታል። የቴክኖሎጂ ውጤት ለእስራኤል ማቅረቡን በተመለከተ ከተነሳው ተቃውሞ ጋር በተያዘ ጎግል 28 ሰራተኞችን አባሯል። ካሊፎርኒያና ኒውዮርክ በሚገኙ የጎግል ቢሮዎች ተቃውሞ ላይ የነበሩ ዘጠኝ ሰራተኞች ኩባንያው ፖሊስ በመጥራቱ መያዛቸውም ታውቋል። አሶሴት ፕሬስ ያደረስን አጭር ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል። ሰራተኞቹ ተቃውሞ ያደረጉት የጋዛው ጦርነት እየተካሄደ ባለበት ወቅት ጉግልና አማዛውን የክላውድ ኮምፒውቲንግ እና አርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ ልቀት አገልግሎት ለእስራኤል መንግስት በመስጠት ላይ ናቸው በሚል ነው። ሁለቱ የቴክኖሎጂ ኩባንያዎች ከሶስት ዓመታት በፊት በአውሮፓውያን አቆጣጠር 2021 ከእስራኤል መንግስት ጋር ፕሮጀክት ኒምበስ ተብሎ በተሰየመው የ1.2 ቢሊዮን ዶላር ውል መሠረት የተጠቀሱትን አገልግሎቶች በመስጠት ላይ ናቸው። ፕሮጀክቱ ከጦር መሳሪያ ጋር በተያያዘ ወይም ለስለላ ተግባራት እየዋለ እንዳልሆነ ጉግል ይገልጻል። ኖ ቴክ ፎር አፓርታይድ ወይም ለአፓርታይድ የቴክኖሎጂ አገልግሎት መሰጠት የለበትም በሚል መሪ ሀሳብ የተደራጁት የጉግል ሰራተኞች ተቃውሞውን እንዳስተባበሩት የአሶሼትድ ፕሬስ ዘገባ አመልክተዋል። ቡድኑ በማኅበራዊ ሚዲያ እንዳስታወቀው ጉግል የበቀል ብለው የገለጹትን እርምጃ መውሰዱ ከሰራተኞቹ ይልቅ 1.2 ቢሊዮን ዶላር ለሚፈጀውና የዘር ማጥፋት ይፈጽማል ብለው ለከሰሱት የእስራኤል መንግሥት ዋጋ እንደሚሰጥ ማሳያ ነው ብለዋል። ክላውድ ኮምፒውቲንግ በጉግል ኩባንያ ስር ካሉ ክፍሎች በፍጥነት በማደግ ላይ ያለ ሲሆን ባለፈው ዓመት 33 ቢሊዮን ዶላር አጠቃላይ ገቢ አግኝተዋል። አገልግሎቱን በመላው ዓለም ላሉ መንግስታት ብቻ ሳይሆን ለግል ኩባንያዎችም በማቅረብ ላይ ይገኛል። በመጨረሻም የአሜሪካ ድምፅ አዲስ ዳይሬክተር ተሾመለት። የቀድሞ የዋሽንግተን ፖስት ጋዜጠኛና የፍሪደም ሃውስ ፕሬዚዳንት ማይክል አብራሞዊ ትዝ አዲሱ የአሜሪካ ድምፅ ፕሬዚዳንት ሆነው ተሾሙ። የዩናይትድ ስቴትስ ዓለም አቀፍ ሚዲያ ዩኤስኤጅኤም ዋና ስራ አስፈጻሚ አማንዳ ቤኔት ፍሪደም ሃውስ የተባለው የምርምር ተቋም በፕሬዚዳንትነት በማገልገል ላይ የሚገኙት የቀድሞ ጋዜጠኛ ማይክል አብራሞዊትዝ በሚቀጥሉት ወራት አዲሱን ስራቸውን እንደሚጀምሩ ዛሬ ለአሜሪካ ድምፅ ሰራተኞች በኢሜይል በላኩት መልእክት አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2017 ዓ ም ጀምሮ የፍሪደም ሃውስ ፕሬዚዳንት የሆኑት አብራሞዊትዝ የአርቫርድ ዩኒቨርሲቲ ምሩቅ ሲሆኑ ስራ በጀመሩበት ዋሽንግተን ፖስት ጋዜጣ ለ24 ዓመታትም ሰርተዋል። በተጨማሪም የአይሁዶች ጭፍጨፋ ሰለባዎች መታሰቢያ ቤተመዘክር ሆሎኮስት ሙዚየም ለስምንት ዓመታት የዘር ማጥፋትን መከላከልና በአይሁዶች ላይ ስለተፈጸመው ፍጅት ማስተማር ላይ ያተኮረ ስራም ሰርተዋል። አድማጮቻችንና ተመልካቾቻችን የምሽቱ ዋና ዋና ዜናዎችን እነዚህ ነበሩ። አስማማየነው ነበርኩኝ። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳችሁ። Thank አስማማው አየነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው ከአሜሪካ ድምጽ እየተከታተላችሁ አላችሁት። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋ ማብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አለያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የይገባኛል ጥያቄ በሚነሳባቸው የአማራና የትግራይ ክልሎች አዋሳኝ አካባቢዎች ባለው ወቅታዊ ሁኔታ ሁሉም ወገኖች ለፕሪቶሪያው የሰላም ስምምነት እንዲገዙና ከተንኳሽ ተግባራት እንዲቆጠቡ የኢትዮጵያ ፌዴራላዊ መንግስት አሳስቧል። ሁሉም ወገኖች ካለፈው ግጭት ትምህርት መውሰድ እንዳለባቸው የዲሞክራሲ ስርዓት ግንባታ ማስተባበሪያ ኃላፊ ለብሔራዊ ቴሌቪዥኑ ተናግረዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል። ሰሙኑን በራያ አላማጣ አካባቢ ከተደረገው የተኩስ ልውውጥ በኋላ በርካታ ቀበሌዎች የትግራይ ክልል ታጣቂዎች እንደያዙ መነገሩን ተከትሎ በብሔራዊ ቴሌቪዥን ጣቢያ ቀርበው ማብራሪያ የሰጡት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊም አቶ አደም ፋራህ ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ አሳስበዋል። በግጭት በትንኮሳ ህዝቡን ማህበራዊ እረፍት በመንሳት ሊፈታ የሚችል ችግር የለም የሚል እምነት ተይዞ ነው፣ በዛ ልክ ውይይቶች፣ ምክክሮች ሲደረጉ የነበሩት። ስለዚህ ለተቀመጡት አቅጣጫዎች ሁሉም ተገዢ ሆኖ በአግባቡ እንዲፈጽም ነው የምናሳስበው። ይህንን የሚያደናቅ የፕሪቶሪያ ስምምነት የሚጥስ ትግራይ ክልልም ሆነ አጎራባች አማራና አፋር ክልሎች የሚኖሩ ህብረተሰብ ክፍሎችንም ማህበራዊ እረፍት የሚነሳ አላስፈላጊ ዋጋ እንዲከፈል የሚያደርግ እንቅስቃሴ በፍጹም ተቀባይነት የለውም። ሁሉም አካላት ለዚህ ተገዢ መሆን መቻል አለባቸው። አቶ አደም በዚሁ ማብራሪያቸው የፌዴራሉ መንግስት አከራካሪ እያለ የሚጠራቸው የትግራይና የአማራ ክልሎች አዋሳኞች የይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን አስታውሰዋል። የህዝብ ወሳኝነትን ባረጋገጠ አኳኋን መፍትሄ የሚያገኝበትን ሁኔታ ለመፍጠር ውይይቶች ተደርጓል። ስምምነት ላይም ተደርሷል። በዛ መሰረት ፌደራል መንግስት ለመፈጸሙም የተለያዩ ዝግጅቶችን ስራዎችን እየሰራ ያለበት ሁኔታ ነው ያለው። ከዚህ ውጭ የሚደረግ ጥረት፣ ትንኮሳ፣ ግጭት በፍጹም ተቀባይነት የለውም። የፕሪቶሪያ ስምምነት እንደ ጣሰም ይቆጠራል። በጉዳዩ ላይ አስተያየት የጠየቅናቸው የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ የተቀመጠውን የህዝብ ውሳኔ አማራጭ እንደሚቀበሉትና ለሁሉም ወገኖች የሚመች አካባቢ እንዲፈጠር ፍላጎታቸው መሆኑን ገልጸዋል። ሁለት ሺ አስራ ሶስት ላይ ጦርነት ከተከፈተና ማን ምን ተጠቀም ሁለቱን ህዝብ ለማጋጨት ለምን ተፈለገ? ስለዚህ የህዝብ ድምፅ ወሳኝ በሆነበት መንገድ ይፈጸም። እኛ ማንንም ሰው ከማንነቱ አውጥተን እኛን ማንነት ይልበስም አላለን። ትግራዋይ የሆንም ትግራዋይነቱ በትግራዋይነቱ ኮርቶ የሚኖርበት፣ አማራውን በአማራነቱ ኮርቶ የሚኖርበት እኩል የሆነ ኢንቫይሮንመንት ይፈጠር። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት ሐሙስ ባወጣው መግለጫ የራያ አላማጣ ወረዳ አካባቢ የጸጥታ ችግር በምርጫ ቦርድ ህጋዊ እውቅና የተሰረዘውና ትጥቁንም ያልፈታው ህወሓት በስምምነቱ መሰረት ትጥቁ እንዲፈታ ባለመደረጉ የተፈጸመ ነው ሲል ከሷል። ኢዜማ መንግስት በፕሪቶሪያ ግጭትን በዘላቂነት የማቆም የሰላም ስምምነት መሰረት ህወሓትን ትጥቅ በማስፈታት ህግንና ስርዓትን ማስከበር አለበት ብለዋል። በጉዳዩ ላይ ከህወሓትና ከትግራይ ክልል ጊዜያዊ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኬሮስ ጉዳዩን አድምጠው አስተያየት ሊሰጡን ቀጠሮ ይዘን የነበረ ቢሆንም መልሰን ስንደውል የእጅ ስልካቸው አልሰራልንም። ሆኖም የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ባለፈው ማክሰኞ ለብዙሃን መገናኛ በሰጡት መግለጫ አስተዳደራቸው በኃይል የሚቆጣጠረው መሬት እንደማይኖረው ገልጸው በራያ አላማጣ ወረዳ አካባቢ የነበረው ግጭት በአካባቢው ምልሻዎች መካከል የተፈጠረ ነው ብለዋል። ካብቲ ከባቢ ዝባል ተንቀሳቃሳይ ሰሙን በአማራ ክልል ከተያዙ አካባቢዎች እየተነሱ የሚያደርጉት ትንኮሳ አለ። የእኛ ተፈናቃይ ምልሻዎችም ወደ ቀያቸው መመለስ ይፈልጋሉ፣ ብዙ ክረምቶች ስላለፈባቸው ትንኮሳ ሲደርስባቸውም የሚሰጡት የአጸፋ ተኩስ ነው ከአካባቢው ታጣቂዎች ጋራ እንጂ ከፌዴራሉ የጸጥታ ኃይሎች ጋራ የተፈጸመ አንድም ግጭት የለም። በዚህ ግጭት የሚፈጠር መገፋፋትም እስከ አላማጣ ከተማ ጫፍ ሊደርስ ችሏል። በአወዛጋቢዎቹ የአዋሳኝ አካባቢዎች ከጦርነቱ በኋላ የተቋቋሙ አስተዳደሮችና የጸጥታ መዋቅሮችን በማፍረስ የተደራጁ ታጣቂዎችን በመበተን ህዝብ የሚፈልገውን አስተዳደር እንዲመርጥ ከፌዴራሉ መንግስት ጋር መስማማታቸውን ሌተናል ጀኔራል ታደሰ ተናግረዋል። ይሁንና አስተዳደሮቹ በማንስር መቀጠል እንዳለባቸው ከፌዴራል መንግስቱ ጋር ልዩነት መኖሩን ምክትል ፕሬዚደንቱ አመልክተዋል። የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳም በኤክስ ገጻቸው ባሰፈሩት ጽሁፍ በአካባቢው የተከሰተው ግጭት የፕሪቶሪያው ስምም ነት እንዳይፈጸም አጥብቀው የሚፈልጉ ኃይሎች ስራ ነው ሲሉ ከፌዴራሉ መንግስት ወይም ከአማራ ክልል ጋር ምንም አይነት ጦርነት አለመኖሩን ገልጸው ነበር። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭት ነው። ቀደም ብሎ ሙልጌታ ያስደመጠን የዕለቱን አብይ ርዕስ ነው። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት አርብ በአዲስ አበባ የተገደሉትንና መንግሥት ጽንፈኛ እያለ የሚጠራው የፋኖ አመራሮች ሁለት የቤተሰብ አባላት መታሰራቸውን የአሜሪካ ድምፅ ምንጮች አስታውቀዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የሟች የቤተሰብ አባል አስክሬን ለመጠየቅ ወደ አዲስ አበባ ፖሊስ ኮሚሽን ያመሩ ሁለት የቤተሰብ አባላት ተይዘው መታሰራቸውን ገልጸዋል። የሟቾች ወላጅናቶችም እስካሁን አስክሬን መውሰድ እንዳልቻሉ ግለሰቡ ጠቁመዋል። ስለ ጉዳዩ የአዲስ አበባና የፌዴራል ፖሊስ ተቋማት አስተያየትን ለማግኘት ያደረግነው ጥረት አልተሳካም። ዘገባውን አስደምጣችሁ ባለፈው ሳምንት አርብ ሚያዝያ 4 ቀን 2016 ዓ.ም በአዲስ አበባ ቦሌ ክፍለ ከተማ ወረዳ 3 ሚሊኒየም አዳራሽ አቅራቢያ በተደረገ የተኩስ ልውውጥ መገደላቸው የተገለጸው መንግሥት ጽንፈኛ እያለ የሚጠራው የፋኖ ታጣቂ ቡድን አመራርና አባላትን አስክሬን ለመረከብ ፖሊስን የጠየቁ ሁለት የቤተሰብ አባላት መታሰራቸውን የቅርብ ምንጮች ለአሜሪካ ድምፅ ተናግረዋል። በዕለቱ መገደላቸው የተገለጸው የናሁሰናይ አንዳርጌና አቤኔዘር ጋሻውን አስክሬን ለመረከብ ወደ አዲስ አበባ ፖሊስ ኮሚሽን ያመሩት ዳዊት መንግሥቱና ዳዊት መኮንን የተባሉት የቤተሰብ አባላት በዚያው ተይዘው ከታሰሩ ሳምንት እንደሞላቸው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የቤተሰብ ምንጮች ገልጸዋል። አሁን እስር ቤት እንደሚገኙም አረጋግጠዋል። አስከሬን ለመቀበል ሲሄዱ ጳውሎስ ነበር ያለውና ማታ አራት ሰዓት እኛ አረጋግጠን ነበር አስገኝ ማታ ነበርና ሲጠይቁት ነግ ለነገ ጠዋት አራት ሰዓት ተዋለ ቅዳሜ ማለት አራት ሰዓት ጳውሎስ ሲሄዱ፣ አዲስ አበባ ፖሊስ ኮሚሽን ደብዳቤ ካለመጣቸው አይሰጥም ተከልክሏል ተባለ። ከዛ ወደ አዲስ አበባ ፖሊስ ኮሚሽን ሄዱ። ቤት መፈተሽ አለበት ተባለ። ቤቱ ተፈተሽ፣ ምንም ነገር አልተገኘበትም። መልሰው ወስደው በሰዓቱ ስልክ አይነሳም፣ ኋላ ስልክ ሲሾፉ ነው። ከዛ በኋላ ማጣራት ሸምርን፣ እስከ ማክሰኞ ያሉበትን ማውቅ አልተቻለም ነበር። ኋላ ማክሰኞ ላይ አሳ ሰሜን ማዘጋጀ ካለው ድሮ ማዕከል የሚል ነበረም። ከዛ እንደ ታሰሩ መረጃ ያደረስም በሰውስም፣ ኋላ ስንሄድ አሉ ተባለ። ማየት አትችልም፣ የሚያስፈልጋቸውን ነገር እንኳን ካለ በእኛ ፍላጎን ነገሮች እንዳድናረግ ሲባል ከውጭ ወደ ውስጥ መልእክት አይመጣም። ልብስ እንኳን መቀበል ምን ሚያልት በቃ እኛ የምንፈልገውን ይጠቅማቸዋል ብለን የምንሰውን ነገር ይይትላቸዋል። በአካል ግን ማግኘት አልተቻለም እስካሁን ድረስ። ባለፈው ሳምንት ቅዳሜ ከሁለቱ ታሳሪ የቤተሰብ አባላት የአንዱ ቤተሰብ በፖሊስ መበርበሩንና ምንም ነገር እንዳልተገኘ የተናገሩት ምንጩ ግለሰቦቹ ከፖለቲካ እንቅስቃሴ ጋር ግንኙነት የላቸውም ብለዋል። አሁን መንግስት ከሚለው ጋር ምንም አይነት ግንኙነት የሌላቸው ሰዎች፣ የግል ስራ ሰርተው የሚተራደሩ ሰዎች ናቸው። ማስከሬን ለመጠየቅ ሲሄዱ ነው ቤታቸው እንዲሰጠች ተደርጎ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ሁለቱ የፋኖ ታጣቂ ቡድን አመራርና አባላት ተገደሉ በተባሉበት ቀን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ፖሊስ ከህብረተሰቡ ባገኘው መረጃ መሠረት በማዋቾቹ ላይ ክትትል ሲያደርግ መቆየቱን ገልጸዋል። ሰዎችን በቁጥጥር ስር ለመዋል በነበረው እንቅስቃሴ የተኩስ ልውውጥ መደረጉን የተናገሩት ቃል አቀባዩ፣ በዚያም አንድ ሲቪልን ጨምሮ ሶስት ሰዎች መገደላቸውን አስታውቀዋል። የተገደሉት የፋኖ ቡድን አመራርና አባል አስክሬን ግን እስካሁን ለቤተሰቦቻቸው እንዳልተሰጠ ስማቸው እንዳይጠቀስ የጠየቁት ግለሰብ ተናግረዋል። የናሁሰናይ አንዳርጌ እናት ወይዘሮ ሀረገወይን አዱኛ እና የአቤኔዘር ጋሻው እናት ወይዘሮ ኤልሳ ሰለሞንም የልጆቻቸውን አስክሬን ለመጠየቅ በየቦታው እየተንከራተቱ ለእንግልት መዳረጋቸውን አስረድተዋል። ካልተሳሱት እንዲህ ዓይነት ክስተት ዓለም ላይ የተከሰተ ሁሉ ስተመለስ ንደርስ ከሀዘን በላይ ከሀዘን በላይ ስቃይ በቃ ጉዳይ አስፈጻሚ መስለው ነው የሁለቱ እናቶች የሚሄዱት። አዲስ አበባ ፖሊስ ኮሚሽን ይሄዳሉ፣ እኛን አይመለከትም ፌዴራል ና ይሏቸዋል። ፌዴራል ይሄዳሉ፣ እኛን አይመለከትም ጠቅላይ ሚኒስትር ቢሮ ከዛ ይሄዳ መጨረሽ ም ያልነገር ሰው የለም። በትናንት ወዲያ ነበር የመጨረሻ ጥያቄ። አዲስ አበባ ፖሊስ ኮሚሽን መቃዛዝ እንዳልኩ ጳውሎስ ሂዱ ማለቸው ና እሺ ብለው አምነው ጳውሎስ ሊሄዱ ሲሉ ኋላ ምን ወረቀት ተዛም የሄዱት ምንም አይነት ወረቀት ስላልያዙ ነው። ጳውሎስ አዲስ አበባ ፖሊስ ኮሚሽን አምጡ ተብለን ይመጣል ና ጳውሎስ ምን ላደረግ ይሄዳለ ብላ ተመልሳ ገባች። ይህን የወለደ ሳይሆን ማንም ሰው እንደ ተራ ሰው ሰባይ ሰው የሚረዳው ነገር ነው። ሰው ሙቶ አስከሬ ነው የተከለከሉ ብቻ፣ እኛ ሰዎች ያ ነው ማየት እንኳን ተከልክለናል። ወንድ ለማየት አስከሬ ነው። ስለ ጉዳዩ ከአዲስ አበባና ከፌዴራል ፖሊስ ተቋማት አስተያየት ለማግኘት ያደረግነው ጥረት አልተሳካም። በዚያው በሚሌኒየም አዳራሽ አካባቢ በተደረገ የተኩስ ልውውጥ ከተገደሉ ሰዎች በተጨማሪ የፋኖ ቡድን አባል ነበረ የተባለ ሀብታሙ አንዳርጌ ሳይቆስል በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። በሁለት የፖሊስ አባላት ላይም ጉዳት መድረሱን ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምፅ ተናግረዋል። ሶስቱም ግለሰቦች በአዲስ አበባ ከተማ የሽብር ጥቃት ለመፈጸም ተልእኮ ተቀብለው ሲንቀሳቀሱ ነበር ብሏል ፖሊስ። የተለያዩ የፋኖ ታጣቂ አደረጃጀቶችም በአዲስ አበባ የተገደሉት አባሎቻቸው ከቡድኑ ተልእኮ ተሰጥቷቸው ወደ ከተማዋ መግባታቸውን አመራሮቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ሲገልጹ ተሰምተዋል። ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችን ነው እየተከታተላቸው የምትገኙት አድማጮቻችንና ተመልካቾቻችን። አሁን እኛ ወዳለንበት ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በአሜሪካውያን የሥራ ዕድል ላይ ፍትሐዊ ያልሆነ ተጽዕኖ ያሳድራሉ ባሏቸው ከቻይና የሚገቡ አንዳንድ የብረታ ብረት ምርቶች ላይ የሚጣለውን የቀረጥ ክፍያ በሦስት እጥፍ ለማሳደግ ያላቸውን ፍላጎት ይፋ አድርገዋል። የፕሬዝደንታዊ ምርጫ ዘመቻቸው ማዕከል በሆነችው ግዛት ነዋሪ የሆኑ አሜሪካውያን ሰራተኞችን ትኩረት ለማግኘት የታለመ መሆኑም ተመልክተዋል። የአሜሪካ ድምፁ ስካት ስተርንስ ያደረሰንን ዘገባ አሉላ ከበድ አቀናብሮታል። ፕሬዚዳንት ባይደን ፔንሲልቬኒያ ላይ ለብረታ ብረት ፋብሪካ ሰራተኞች ባሰሙት ንግግር የቻይና ርካሽ ምርቶች በስራቸው ላይ የሚያሳድረውን አሉታዊ ተጽዕኖ እንደሚከላከሉ አጽንኦት ሰጥተው ቃል ገብተዋል። የቻይና ብረታ ብረት ኩባንያዎች የቻይና መንግሥት ከፍተኛ ድጎማ ስለሚያደርግላቸው ስለ ትርፋቸው መጨነቅ አያስፈልጋቸውም፣ ምክንያቱም ዋጋው ፍትሐዊ ባልሆነ መልኩ ዝቅተኛ በመሆኑ ነው። የገበያ ተወዳዳሪ ሆኖ አይደለም የቀረቡት። ማጭበርበር የያዙት ያጭበረብራሉ። በመሆኑም እዚህ አሜሪካ ውስጥ የሚያስከትለውን ጉዳት አይተናል። ቤጂንግን መጤጠል ያሉት ባይደን ፍትሐዊነት የጎደለውን የቻይናን የንግድ ውድድር እመክታለሁ ሲሉም ቃል ገብተዋል። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂን በበኩላቸው መጤጠል የሚለው ውንጀላ በተለይ ቻይናን የሚያገል የንግድ አሰራር ከሚከተል አገር መምጣቱ የግብዝነት ያደርገዋል ይላሉ። ስለተባለው ሪፖርት ቻይና ግንዛቤ አላት። ይሁንና የምትሉት ስለ ቻይና ነው ወይስ ስለ ራሷ ስለ አሜሪካ? ቻይና ይህን መጠየቅ ትሻለች። ባይደን በቻይና ብረታ ብረት ምርቶች ላይ የሚወስዱት እርምጃ ከእሳቸው የቀደሙት ፕሬዚዳንት ዶናልድ ትራምፕ በአንዳንድ የቻይና ብረታ ብረት ምርቶች ላይ ጥለውት ከነበረው የ25 በመቶ ቀረጥ ላይ የሚጨምር ነው። የትራምፕ ፕሬዚዳንታዊ የምርጫ ዘመቻ ለአሜሪካ ድምፅ በሰጠው መግለጫ ዋይትሃውስ ራሱ ተመሳሳይ የቀረጥ ክፍያ ተግባራዊ ለማድረግ እያቀደ ሳለ የባይደን የምርጫ ዘመቻ ፕሬዚዳንት ትራምፕ በቻይና ላይ የጣሉትን ውጤታማ የቀረጥ ክፍያ ይነቅፋል ብሏል። የትራምፕ ዘመቻ አክሎም የባይደን ቡድን የሚመራው በግብዞች አሊያም የሚሰሩትን በማያውቁ ሰዎች ነው ሲል ተችቷል። በፕሬዚዳንታዊ ተፎካካሪዎቹ አቀራረብ ውስጥ የሚታይ አንድ ልዩነት አለ ያሉት የፖሊሲ ጥናት አዋቂዋ ሪቸል ዜምባ በሰጡት አስተያየት ትራምፕ በሰፊው በአዳዲስ የንግድ ስምምነቶች ላይ የተነጣጠረ የቀረጥ ድንጋጌን ነው የተከተሉት ይላሉ። በከፊል ከንግድ ስራዎች የተዛመዱ ጉዳዮችን በአዲስ መልክ ለመቀየስ የቀረጥ ክፍያዎችን እንደ አንድ መንገድ ይጠቀሙ ነበር። የባይደን አስተዳደር በበኩሉ አሁን ቀረጥንና በእነሱ ላይ የተነጣጠረ አቀራረብን እየተገበረ ነው። በሌላ በኩል የዩናይትድ ስቴትስን ምርት ለማሳደግ የአሜሪካ ኩባንያዎችን በመደገፍ እና እንዲሁም የውጭ ሀገራት ኩባንያዎች ዩናይትድ ስቴትስ ውስጥ መዋለንዋይ እንዲያፈሱ የተለያዩ የኢንዱስትሪ ፖሊሲዎችንና ሌሎች ማበረታቻዎችን ተግባር ላይ እየዋሉ ነው። የፔንስልቬንያ ብረታ ብረት ፋብሪካ ሠራተኞች አንዱን እጩ አሸናፊ ሊያደርግ የሚችል ተጽዕኖ ማሳደር በሚችለው ግዛት ውስጥ ለሁለቱም እጩዎች ወሳኝ ድምፅ ያላቸው መራጮች ናቸው። የባይደን ዘመቻ የፔንስልቬንያ ብረታ ብረት ፋብሪካ ሠራተኛ የሆኑት ጆጆ በርገስ የሚታዩበትን የምርጫ ዘመቻ ማስታወቂያ ማሰራጨት ጀምሯል። አሁን በዚች አገር ታሪክ ከመቼውም በላይ የአሜሪካውያን ሠራተኞች ደጋፊ የሆነ ፕሬዚዳንት አለን። ዶናልድ ትራምፕ በአንጻሩ ስለ አንድና አንድ ሰው ብቻ ነው የሚጨነቁት፣ ስለ ዶናልድ ትራምፕ። ትራምፕ በበኩላቸው ባለፈው ዓመት በተካሄደው የኦቶሞቢል ፋብሪካ ሠራተኞች አድማ ወቅት የባይደን አስተዳደር የቁጥጥር ደንብ በሠራተኞች ላይ ጉዳት የሚያደርስ ነው ሲሉ የሠራተኛ ማህበራቱን ኢላማ ያደረገ የዘመቻ ድምፅ አሰምተዋል። የአውቶሞቢል ኢንዱስትሪው ህሉናው እንዲያጣ እየተደረገ ነው። የምትገዙት የተሽከርካሪ አይነት ምንም ይሁን ምን ለውጥ አያመጣም። በሚቀጥሉት ሁለት ሳምንታት ወይም ሦስት ሳምንታት ወይም አምስት ሳምንታት ውስጥ መግዛት የምትፈልጉት የተሽከርካሪ አይነት ምንም ቢሆን ግድ የለኝም። ኢንዱስትሪው ሊዘጋ ተቃርቧል እና ምነኛ መኪኖች ቻይና ውስጥ ወይም በሌሎች ቦታዎች ለመስራት ግንባታ ይዘዋል። የኤንቢሲ የቴሌቪዥን ጣቢያ በዚህ ዓመት መጀመሪያ ላይ ያሰባሰበው የመራጭ አስተያየት እንዳመለከተው የሠራተኛ ማኅበራት አባል የሆኑ ቤተሰቦች ከትራምፕ ይልቅ ባይደንን ይመርጣሉ። ይሁንና ባይደን በ2020 ፕሬዚዳንታዊ ምርጫ ወቅት ካገኙት ውጤት ጋር ሲነጻጸር ይህ ያሁኑ በመጠኑ አነስ ያለ መሆኑንም ጠቁመዋል። አሉላን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ግብፅ ይወስደናል። በጥቅምቱ ወር የእስራኤልና የሐማስ ጦርነት ከተጀመረበት ጊዜ አንስቶ ግብፅ ለአብዛኞቹ ፍልስጤማውያን ስደተኞች የራፋ ድንበርን አልፈው ወደ ግዛቷ እንዳይገቡ ስትከላከል ቆይታለች። ይሁን እንጂ አንድ ተቋም ብዙ ሺህ ዶላሮችን በማስከፈል ስደተኞችን ወደ ግብፅ በማሻገር ላይ ይገኛል ተብሏል። ይሁን እንጂ ተቋሙ ከስደተኞች መከራ ገንዘብ ያተረፈ ነው በሚል እየተወነጀለ ነው። ዘገባው የሄንሪ ሬጅዌል ሲሆን ኤደን ገርሞው እንደሚከተለው ታሰማናለች። የፍልስጤም ጋዜጠኛ የሆነችው ኢትማድ አቡታህን በካይሮ በሚገኘው መኖሪያ ቤቷ ውስጥ ተቀምጣ በየሰዓቱ በጋዛ የሚደርሰውን ጥፋት በቴሌቪዥን ትከታተላለች። የ23 ዓመቱ ብቸኛ ልጇ ሞሜን በፍልስጤም ግዛት ውስጥ እንደተሰጋበት ይገኛል። በቅርቡ ኔትወርክ ከመቋረጡ በፊት በአጭር የቪዲዮ ጥሪ ልጇ በሕይወት መኖሩን አረጋግጣለች። ኢትማድ ራሷ ታማሚ ናት። አሁን ታዲያ ልጇ በሕይወት እንዲተርፍላት ማህበረሰቡ ገንዘብ እንዲያዋጣ እየጠየቀች ነው ሳ ከግድያው እንዲያመልጥ ረዳዋለው እሱ ኖረልኝ ማለት ያለብኝን ችግር አብረን እንፈታቸዋለን ማለት ነው። ከጋዛ ማምለጥ ማለት ቀላል ነገር አይደለም። ግብጽ በራፋህ ድንበር በኩል የፍልስጤን ስደተኞች እንዳያጥለቀልቋት በመስጋት ድንበሩን ዘግታለች። ነገር ግን ገንዘብ ብዙ ነገር ይሰራል። በጥቅምት ወር ላይ የእስራኤል ሃማስ ጦርነት ከተነሳበት ጊዜ አንስቶ በግብጽ ሃላ የተሰኘ አንድ የጉዞ ወኪል ብቻ ፍቃድ በመቀበል ከጋዛ የሚገቡ ስደተኞችን እያስተባበረ ወደ ግብጽ ያስመጣል። ይህ ተቋም በግብጽ የዓለም አቀፍ ትብብር የውጭ ንግድና ግንባታን ጨምሮ በተለያዩ የሀገሪቱ ምጣኔ ሀብት ላይ ከፍተኛ ሚና ባላቸው የንግድ ስራዎች የሚታወቀው በካይሮ የሚገኘው ኦሪጋኒ ኩባንያ ቅርንጫፎች መካከል አንዱ ነው። ሀላ የተሰኘው ይኸው የጉዞ ወኪል ከጦርነቱ በፊት ከነበረው የክፍያ አሀዝ 14 እጅ አሳድጎ ነው ገንዘብ በመቀበል ላይ የሚገኘው። 5000 ዶላር ለአዋቂ ፍልስጤማውያን፣ 2500 ዶላር ደግሞ ለህፃናት። አብዛኞቹ ፍልስጤማውያን ቤት ንብረታቸውን ካጡ በኋላ በተለይ አሁን ላይ ይህንን ገንዘብ መክፈል አይችሉም። ብዙዎቹም የወዳጅ ዘመድ እርዳታ እየለመኑ ነው። በኢንተርኔት ላይ ገንዘብ እንዲዋጣላቸው ዘመቻ በማድረግ ለእርዳታ የሚማጸኑም አሉ። በካይሮ ሕክምና የሚያጠናው መሐመድ ራኢድ ለስድስት ቤተሰቦቹ ገንዘብ እንዲዋጣ በኢንተርኔት ላይ ዘመቻ ከጀመሩ ሰዎች መካከል አንዱ ነው። ስኬታማ ሆኜ ትምህርቴን ከቀጠልኩ ቤተሰቦቼ በዛ ሲደሰቱ ማየት እሻለሁ። እነሱ እዚህ አብረውኝ ካልሆኑ ጥረቴ ሁሉ የማደርገው ሁሉ ባዶ ነው። የአሜሪካ ድምፅ ኋላ የጉዞ ወኪልን ለቃለመጠየቅ ቢጋብዝም ተቋሙ ፍቃደኛ ሳይሆን ቀርቷል። በካይሮ የሚገኘው የአረቦች የሰብአዊ መብት ተቋም ኋላ የጉዞ ወኪል አርባ ከመቶ የሚሆኑ ፍልስጤማውያን ድንበር ተሻግረው እንዲገቡ በማድረግ ያግዛል ሲል አስታውቋል። ተቋሙ አክሎም ይህን የጉዞ ወኪል ከስደተኞች መከራ ገንዘብ እያተረፈ ነው የሚለው ክስ የእስራኤልን ጥፋት ለመሸፈን ተብሎ የሚደረግ ነው ይላል። አላ ሻልባ የአረብ የሰብአዊ መብት ተቋም ተወካይ ናቸው። የዚህን ማህበረሰብና የዚህን ሀገር የሚደነቅ ጥረት እናመሰግናለን። ራሳቸው የኢኮኖሚ ችግር ውስጥ ሆነው፣ ነገር ግን እርዳታ እየለገሱ ነው። ምንም እንኳን በካይሮ ተቃዋሚዎች መንግስት በጉዳዩ ላይ የፖሊሲ ማሻሻያ እንዲያደርግ በሰላማዊ ሰልፎች በተደጋጋሚ ቢጠይቁም የግብጽ መንግስት ግን የራፋህ ድንበር እንደማይከፈት አስታውቋል። ካለበቂ ምግብና መጠለያ እንዲሁም ያለምንም ገንዘብ አብዛኞቹ ፍልስጤማውያን ይህንን አስከፊ ጦርነት የሚያመልጡበት አማራጭ ሳይኖራቸው በጦርነት ውስጥ ታስረዋል። ለሄነሪ ሪጅዌል ዘገባ አይደን ገረመው ከዋሽንግተን ዲሲ። ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የመጀመሪያውን ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዱባይን ያወከውን ጎርፍ ይመለከታል። ከባድ ዝናብን ተከትሎ በዱባይ በተከሰተው ጎርፍ ምክንያት በዓለም አቀፉ የአየር ማረፊያ በረራዎች የተቋረጡ ሲሆን በከተማ ያሉ የፍሳሽ መተላለፊያዎች ከአቅማቸው በላይ እንደሆነም ተገልጿል። በከተማ የሚገኙ ነዋሪዎችም ከቦታ ቦታ ለመንቀሳቀስ ጀልባዎችን ለመጠቀም ተገደዋል። ከተለያዩ ዜና ማሰራጫዎች ያገኝናቸውን ዘገባዎች ጨምቆ እንግዶ ወልዴ እንደሚከተለው ያስደምጠናል። በዓለም አቀፍ በረራዎች ብዛት ያላቸውን ተጓዦች በማስተናገዱ የሚታወቀው የዱባይ አየር ማረፊያ ሥራ ለመጀመር አንድ ሁለት ቀን እንደሚፈጅበት ባለሥልጣናት ትናንት ሐሙስ ተናግረዋል። ወደ ሥራ ከተገባ በኋላም የደረሰውን ጉዳት ገምግመው ለብዙኃን መገናኛ እንደሚያሳውቁ ዋና ሥራ አስኪያጁ ማጀድ አልጆከር ለአልአረቢያ ቴሌቪዥን ተናግረዋል። ባለፈው ማክሰኞ 142 ሚሜ ዝናብ በዱባይ በመጣሉ አየር ማረፊያው ስራ እንዲያቆም ተገድደዋል። መረጃ መሰብሰብ ከተጀመረበት እንደ አውሮፓውያን አቆጣጠር 1949 ወዲህ ከባዱ ዝናብ ሆኖ ተመዝግበዋል። ባለፈው እሁድ ኦማንን ያጥለቀልቀው ከባድ ዝናብ ማክሰኞ ወደ ዱባይ ዘልቆ መንገዶችን፣ መኖሪያዎችንና የገበያ ስፍራዎችን ወደ ውሃ ኩሬነት ቀይረዋል። በኦማን ሀያ ሰዎች ሕይወታቸውን ሲያጡ፣ በዱባይ ደግሞ አንድ ሰው እንደሞተ ተነግረዋል። ውሃና መብራት በተቋረጠባት እና በጎርፍ በተጥለቀለቀችው ዱባይ ነዋሪዎች ጀልባ ለመጠቀም ተገደዋል። በጎ አድራጊው ካሊድ ካሽሚሪ በጀልባ ሰዎችን ያመላልሳል። በጣም ነው የዘነበው። በሕይወቴ ይህን ያህል ሲዘንብ ሳይ ለመጀመሪያ ጊዜ ነው። ከካሽሚር ፓኪስታን ነው የመጣሁት። እዛም ብዙ ዝናብ ይጥላል። እዚህ የጣለውን ያህል ግን ዘንቡ አያውቅም። ዝናቡ ከጣለ በኋላ የመብራትም ሆነ የውሃ አገልግሎት ተቋርጧል። ጀልባችን በመጠቀም ሰዎችን አርተናል። የምግብ ሸቀጦችን አድርሰንላቸዋል። ወደ ሌላ ቦታ መሄድ ከፈለጉም እንወስዳቸዋለን። ሦስት ጊዜ ከባድ ጎርፍ አይቻለው የሚለው መሐመድ አልካሮፍ ባለስልጣናት ለእንዲህ አይነት ድንገተኛ አደጋ ባለመዘጋጀታቸው ወቀሳ አቅርቧል። የሚያክለውም አለ። እንዳለመታደል ሆኖ ጎርፍ ሲያጠቃን ለሦስተኛ ጊዜ መሆኑ ነው። መቋቋም ከምንችለው በላይ ነው የሆነብን። ከሕንፃው መውጣት ከፈለግን ጀልባ መጠቀም አለብን። ችግሩ የዝናብ ውሃ ብቻ አይደለም፣ ከቆሻሻ ፍሳሽ ጋር መቀላቀሉ ነው። ሕንፃውም በመጉዳት ላይ ነው። ነፍሳትም እየተራቡ ነው። ውሃና መብራትም የለም። ሕንፃው ያሉት አገልግሎቶች ሁሉ ተቋርጠዋል። በጎርፍ የተጥለቀለቁት መንገዶች ላይ ያለው ውሃ እስኪቀንስ ድረስ ተማሪዎችና የመንግሥት ሠራተኞች ከቤት እንዲውሉ ባለሥልጣናት አሳስበዋል። ሌላው በጎ አድራጊ ኦኮዳ ደዝመንድ እንደሚለው ውሃና መብራት የተቋረጠባቸውና ብስጭት ላይ ያሉት ነዋሪዎች ወደ መንግሥት አገልግሎቶች ቢደውሉም ማንም የደረሰላቸው እንደሌለ ይናገራል። ለዱባይ የኤሌክትሪክና ውሃ አገልግሎት ስልክ ደወል፣ ወደ ማዘጋጃ ቤቱም ደወል፣ ማንም አልመጣልንም። ፖሊስም ጋር ብንደውል ሊረዳን የመጣ የለም። በመሆኑም የዱባይ መንግሥት እንዲረዳን እንጠይቃለን። ተከራዮቹ በሙሉ ለቀው ሂደዋል። ማንም ደስተኛ አይደለም። ሁሉም ተቆጥቷል። በመሆኑም የከተማው አስተዳደር እንዲረዳን እንፈልጋለን። ቢያንስ ምግብና ውሃ እንድናገኝ ቢደረግ። በበረሃማ የአየር ንብረት በምትታወቀው ድባይም ሆነች በአረብ ባሕረ ሰላጤው ዝናብ ብዙ የተለመደ አይደለም። በመላው ዓለም ሙቀቱ የጋመ በመምጣቱ በተባበሩት አረብ ኤሜሬትስ እና በኦማን እንደታዩት አይነት አንዳንድ ያልተጠበቁና አደገኛ የተፈጥሮ ክስተቶች በመታየት ላይ መሆናቸውን የአየር ንብረት ባለሙያዎች ይገልጻሉ። የሰው ልጅም አስተዋጽኦ እንዳለው በማከል ከተለያዩ ዜና ማሰራጫዎች ለደረሰን ዘገባ እንግዲህ ወልደኝ ዋሽንግተን ዲሲ። እንግዲህ ወልደን አመሰግናለሁ። በዚሁ ወደ ምዕራብ አፍሪካ እናቀናለን። በምዕራብ አፍሪካ ሰው ሠራሽ በሆነው የአየር ንብረት ችግር በደረሰው ከባድ የሙቀት ማዕበል በሺዎች የሚቆጠሩ ሰዎች ተጠቂ ሆነዋል ሲል ሮይተርስ ዘግቧል። የዚህን ጉዳይ ዝርዝር ደግሞ ደረጀ ደስታ እንደሚከተል ያሰማናል። በኒጀር የሆስፒታል አልጋ ላይ አንዲት የ96 ዓመት ሴት ያለምንም ንቅናቄ ተዘርግተው ተኝተዋል። ታማሚዋ በፀሐይ ሙቀት በነደደችው ኒጀር ዋና ከተማ ኒያሚ በሚገኘው ተቋም ውስጥ እንክብካቤ ከሚፈልጉ ባልተለመደ ሁኔታ ከፍተኛ ቁጥር ያላቸው ታካሚዎች መካከል አንዷ እንደነበሩ ልጃቸው ዛርማ ትናገራለች። እዚህ የመጣ ነው በሙቀቱ ምክንያትና እናታችን በረመዳን የጾም ወቅት ምግብ ስላልነበራት ነው። ሐኪሙ በሙቀቱ ምክንያት አራት ሊትር ያህል ውሃ እንዳጠረ ነገረኝ። በኒጀር ውስጥ ያለው አደገኛ የሙቀት መጠን በዕድሜ ገፉ አዛውንቶች ላይ የደቀነውን አደጋ ያመለክታል። በተለይ የአየር ማቀዝቀዣዎቻቸው የኤሌክትሪክ ማራገቢያዎቻቸው አቅርቦት እጅግ አነስተኛ በሆኑባቸው ሀገሮች ከባድ ነው። ባለፈው ሰኞ ከሆስፒታሉ አልጋ እናታቸው አጠገብ የቆመችው ሴት ልጅ ዜና ይቡ ቱሪ እንዲህ ትላለች። ዱንጋ ዱንጋ ነው እዚህ ስንደርስ ዶክተሮቹ በአካሏ ውስጥ በቂ ውሃ እንደሌለ ነው የነገሩን። እሷ በቂ ውሃ እንደማትጠጣ አስረድተውናል። እዚህ አስር ቀን መቆየት ነበረብን ነገር ግን ዛሬ ሁኔታዋ ከደረስንበት ዕለት የተሻለ ነው ብለውናል። አደጋው ተጎጂ ሊሆኑ የሚችሉ አንድ ሺህ ሰዎችን የጎዳው የምዕራብ አፍሪካ የሙቀት ንዳድ በሰው ሰራሽ የአየር ንብረት ቀውስ የመጣ መሆኑን ዛሬ ሐሙስ የወጣው ዘገባ አመልክተዋል። በመጋቢት መጨረሻና በሚያዚያ ወር መጀመሪያ ላይ ከ40 ዲግሪ ሴልሺየስ ወይም 104 ዲግሪ ፋራናይት በላይ የሆነ ከፍተኛ የሙቀት ማዕበል ብዙ የምዕራብ አፍሪካ ሀገራትን በቀናትና በምሽቶች አጥቅቷል። በማሊና በቡርኪናፋሶ የአየር ሙቀት መጠን በጣም ከፍ ብሏል። ዶክተር አንዲያ አብዱልካድር በጽፈት ቤታቸው ለሮይተርስ እንደተናገሩት የድርቀት ችግርን ከጊዜ ወደ ጊዜ አይተናል ብለዋል። በእርግጥ አረጋውያንን ይጎዳል። በሽተኛው ወደ መደበኛ ሁኔታ እንዲመለስ ከአራት እስከ አምስት ሊትር ውሃ መጠጣት ያስፈልጋል ብለዋል። የድርቀት ጉዳዮችን ከጊዜ ወደ ጊዜ እያየን ነው። በሴል ውስጥ የሚከሰት ድርቀት በሌላ አነጋገር ከዋጦት ጋር የተቆራኘ የሰውነት ድርቀት ማለት ነው። እናም ለዚህ ችግር የተጋለጡ በዚህ ዕድሜ ክልል ውስጥ ያሉ አዛውንቶች ከጊዜ ወደ ጊዜ እየጨመሩ ይሄዳሉ። በሆስፒታል ውስጥ ድርጅቱ ከመጠን በላይ የሞቱ ሰዎችን ባይመዘግቡም በአጎራባች ማሊ ዋና ከተማ የሚገኘው ገብርኤል ቱሬ ሆስፒታል በሚያዝያ የመጀመሪያዎቹ አራት ቀናት ውስጥ ከአንድ መቶ በላይ ሰዎች መሞታቸው ምናልባትም ከሙቀት ጋር የተያያዘ መሆኑም ይናገራል። በዓለም የአየር ንብረት ተቆርቋሪ ድርጅት ዘገባ ችግሩ ሰው ሰራሽ ነው ይላል። በእውነቱ ሰው ሰራሽ የሆነው የዓለም ሙቀት መጨመር ባይኖር ኖሮ እነዚህ ሙቀቶች ሊኖሩ አይችሉም ነበር። ስለዚህ ከኢንዱስትሪ በፊት በነበረው የአየር ንብረት ለውጥ ውስጥ የዚህን ያህል ኃይለኛ የሙቀት ሞገድ ጨርሶ ለማየት አንጠብቅም። ከኢንዱስትሪ በፊት በነበረው የአየር ንብረት ውስጥ የሙቀት ሞገዶችን በዚህ መጠን እናያለን ብለን አንጠብቅም ሲሉ በዓለም የአየር ንብረት ተቆርቋሪ ድርጅት የስታትስቲክስ ባለሙያ ክሌር ባርነስ ለሮይተርስ ተናግረዋል። ብዙ ጊዜ የምንመለከተው የሙቀት መጠን ሁለተኛ ዲግሪ ሆኖ ለወደፊት የሙቀት መጠን እንደዚህ ያሉ የሙቀት ሞገዶች ምናልባትም አስር ጊዜ ደጋግመው እናያለን ብለን እንጠብቃለን። በሚያሳዝን ሁኔታ ከሁኔታዎች ጋር መላመድና አብሮ መኖርን መማር አለባቸው። ባርነስ አክለውም አሁን ባለው አቅጣጫ እንደዚህ አይነት የሙቀት ሞገዶች ምናልባትም በአስር እጥፍ ተደጋጋሚና በአመት እስከ ሀያ ጊዜ የሚደርስ የሙቀት ሞገዶችን ለማየት እንጠብቃለን ብለዋል። የአየር ንብረት ተቆርቋሪ ድርጅት ዘገባ እንደሚለው በሁለት መቶ ዓመት አንዴ ከሚከሰት ክስተት ጋር ያመሳስሉታል። ምንም እንኳር የመረጃ እጥረት ቢኖርም የድርጅቱ ዘገባ ግምት በመቶዎች ወይም ምናልባትም በሺዎች የሚቆጠሩ የሞት አደጋዎች ከሙቀት ነክ ችግሮች ጋር የተያያዙ መሆኑን ያመለክታል። የፕላኔቶችን የሙቀት መጠን ለመቀነስ ከፍተኛ ጥረት ከሌለ እንዲህ ያለው ከፍተኛ ሙቀት በጣም የተለመደ እንደሚሆን ያስጠነቅቃል። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። ቀጣዩ ዘገባ ደግሞ በጉጉት ወደሚጠበቀው የለንደን የሴቶች ማራቶን ይወስደናል። የዓለም ምርጥ የማራቶን ሯጮች የፊታችን እሁድ ለሚካሄደው የማራቶን ውድድር በለንደን መሰባሰብ ጀምረዋል። በለንደኑ ማራቶን በተለይም በሴት አትሌቶች መካከል የሚኖረው ፉክክር በጉጉት ከሚጠበቁ ውድድሮች መካከል አንዱ ነው። ኬንያውያን አትሌቶችና ኢትዮጵያዊቷ ትዕግስት አሰፋ የፊታችን እሁድ ስለሚኖራቸው ፉክክር በለንደን የፕሬስ ኮንፈረንስ አድርገዋል። ኤደን ገረመው የሮይተርስን ዘገባ እንደሚከተለው አቀናብረዋለች። በመጪው እሁድ ለሚካሄደው የዓለም ምርጥ የለንደን ማራቶን ውድድር ለንደን ከደረሱና የመገናኛ ብዙኃንን ትኩረት ከሳቡ አትሌቶች መካከል አንዷ ትዕግስት አሰፋ ናት። ከሌሎች ምርጥ ከሁለት ሰዓት አስራ ሰባት ደቂቃ ከሰላሳ ሰከንዶች በታች ከገቡ ሰባት ታዋቂ ሴት አትሌቶች ጋር ነው የምትወዳደረው። አመሰግናለሁ። ለንደን በመምጣቴ እጅግ በጣም ደስተኛ ነኝ። የለንደን ሕዝብ በጣም ደስ የሚል ሰው ነው። በሞራል ነው የተቀበሉን። ማመስገን እፈልጋለሁ እና የለንደን አዘጋጅን ማመስገን እፈልጋለሁ። የትሬኒንግ ዝግጅቴ በጣም በጥሩ ሁኔታ ነው ትሬኒንግ ሰርቼ የመጣሁት። ጥሩ ዝግጅት ነው ያረኩት። ከአሰልጣኝ ጋር ሆነን ጥሩ ስራ ነው አብረን ሰርተን የመጣ ነው ጥሩ ዝግጅት ነው አድርገ የመጣወት። ትግስት ባለፈው መስከረም ወር ላይ 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት የዓለም ሪከርድን ያስመዘገበ ሲሆን በጉድጉሩ ሲያኑ 2017 በለንደን በሜሪ ኬታኢ ተይዞ የነበረውን 2 ሰዓት 17 ከ01 ሰከንድ ተይዞ የነበረውን ሪከርድ በሰፊ ልዩነት አሻሽላለች። ፔሬስ ጅፕቸርቺር በዚህኛው ውድድር ተሳታፊ ናት። And uh, I thank God I'm here again. በደረሰብኝ ጉዳት የተነሳ የኒውዮርክ ማራቶን መሳተፌን ሰርዣው ነበር። አሁን በድጋሚ እዚህ በመገኘቴ እግዚአብሔርን አመሰግናለሁ። አሁን ከጉዳቴ በማገገሜና በጣም ደስተኛ በመሆኔም እግዚአብሔርን አመሰግናለሁ። ባለፈው አመት ከጉዳት ተመልሼ ሶስተኛ ስወጣም በውጤቴ ደስተኛ ነበርኩ። በመጪው እሁድ ለሚካሄደው ውድድር ምንም እንኳን ቡድናችን ጠንካራ ቢሆንም ውድድሩ ቀላል እንደማይሆን እረዳለሁ። ከጠንካራ ሴቶች ጋር ነው የምወዳደረው። ቀላል እንደማይሆን ባውቅም ከእግዚአብሔር ጋር እንደምናሳካው አውቃለሁ። የቀድሞ የሪካርዱ ባለቤት ብሬጅድ ኮስጌ ዘንድሮ ለውድድሩ ሙሉ ለሙሉ ዝግጁ ነኝ ትላለች። በድጋሚ እዚህ በመገኘቴ ደስተኛ ነኝ። ባለፈው ዓመት መጥቼ የነበረ ቢሆንም በህመም ምክንያት 100 ሜትር ብቻ ሩጬን የወጣሁት። ዛሬ እዚህ የተገኘሁት የፊታችን እሁድ የሚካሄደው ውድድር ላይ እንድሳተፍ ስለጋበዛችሁኝ ለማመስገን ነው። ኬንያ በደንብ ነው ዝግጅቴን ን ያደረግኩት ስለዚህ ለእሁዱ ውድድር ዝግጁ ነኝ። የፊታችን እሁድ ሚያዝያ 13 2016 ዓ ም የሚደረገው ውድድር እጅግ ብዙ አጓጊ ነገሮች አሉት ባለፈው ዓመት ሲፈን ሐሰን ሁለት ጊዜ አቋርጣ እግሯን ታሽታ ከገባች በኋላ ግማሽ ማራቶንን ማሸነፏ የሚታወስ ነው። ትዕግስት አሰፋ ስለ ዘንድሮ ዝግጅቷ እንዲህ ትላለች። ዝግጅቴ በጣም ጥሩ ነው። የበርሊን ናሀል ነው የተዘጋጀሁት። ጥሩ ትሬኒንግ ነው የሰራሁት። እግዚአብሔር ያቃል። በተመሳሳይ በዛ ውድድር ላይ ተሳታፊ የነበረችው ኬንያዊቷ ሩት ቺፔንጌትች ለማሸነፍ ቆርጣን የመጣችው After የፊታችን እሁድ ከሚካሄደው ውድድር በኋላ የኬንያ አትሌቲክስ ፌዴሬሽን የዓመቱን ምርጥ አትሌት ይመርጣል። እንደሚመስለኝ በዓመቱ ውስጥ ከሚካሄዱ ውድድሮች የለንደኑ ማራቶን ብቻ ነው የቀረው። ስለዚህ እሁድ በደንብ ሮጬ ሀገሬን ደግሞ እንድወክል ከተመረጥኩ በጣም ደስ ይለኛል። የኦሎምፒክ ሻምፒዮናዋ ፔሬስ ዘንድሮ የዓለም ሪከርድን ለማሸነፍ የሚያበቃ የአካል ብቃት ላይ ትገኝ እንደሆነ ከጋዜጠኞች ጥያቄ ቀርቦላት ነበር። የእኔ ጸሎት በፓሪስ የተቀናጀሁትን ድል እንዳስጠበቅኩ መቆየት ነው። ግን ደግሞ ቀላል እንደማይሆን አውቃለሁ። ነገር ግን እቅዴና ሕልሜ ሀገሬ ኬንያን በመወከል በፓሪስ ኦሎምፒክ በዚህ ዓመት ከሚሳተፉት አትሌቶች ጋር አብሮ መሆን ነው። በወንዶች አትሌቲክስ ባለፈው ዓመት የዓለም ሪከርድን አሸንፎ የነበረው ከሟቹ ኬልቪን ኪልቱም ውጪ የኒውዮርክ ማራቶን አሸናፊው አትሌት ታምራት ቶላ፣ አሌክዛንደር ሙቲሶ ሙናዮ፣ ዳዊት ወልዴና ክንድ ያጥናውም የመገናኛ ብዙሀንን ትኩረት ስበዋል። የለንደኑ ማራቶን ዘንድሮ ለዊልቸር እና ለመደበኛ ሯጮች እኩል 308 ሺህ ዶላር ለመሸለም መወሰኑና እንዲሁም ደግሞ ከአንድ እስከ አራተኛ ለሚወጡ ምርጥ አትሌቶች ለእያንዳንዳቸው ተጨማሪ 55000 ዶላር ለመሸለም መወሰኑ ውድድሩ ከፍተኛ ትኩረት እንዲያገኝ አድርጎታል። የፊታችን እሁድ የለንደን የአየር ጸባይ ነፋሻማና ና ቀዝቃዛ እንደሚሆንና ከ12 እስከ 14 ዲግሪ ሴልሽስ ውስጥ እንደሚገኝም ተተንብያል። ለሮይተርስ ዘገባ አይደን ገረመው ከዋሽንግተን ዲሲ። ኤደን ገርመውን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀጣዩ ዝግጅት ደግሞ በኢትዮጵያ የሙዚቃ አልበም ስራዎች መሟሟቅ ያለውን አንድምታ ይዳስሳል። በኢትዮጵያ ከቅርብ ጊዜያት ወዲህ አዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት ሶስት ወራት ብቻ ከስድስት በላይ አልበሞች ለአድማጮች ደርሰዋል። በቅርቡ የመጀመሪያ የሙዚቃ አልበሙን ያወጣው ድምፃዊ ማስተዋል እያዩ በአድማጮች ዘንድ ያገኘው ተቀባይነት ለሁለተኛ ስራው መነሳሳትን እንደፈጠረለት ይናገራል። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በበኩሏ በብዛት እየወጡ ያሉት ሙዚቃ አልበሞች ልዩ ልዩ የዘፈን ቀለሞች ይዘው እንደመጡ ትገልጻለች ይህ ከቀደሙት ዘመናት በተሻለ የሙዚቃ አፍቃሪያን አማርጠው እንዲሰሟቸው እድል ፈጥሯል ስትልም ትከራክራለች። አስማማዊ ነው ባለሙያዎቹን አነጋግረው ተከታዩን አዘጋጅተዋል። ጎንጫ ያወጣም ሰንብር አይጎልም ቢሳም ከንፈር አክፈው የላኩት ዳብሰው ካካል ምልክት ሳይተው ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩትዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል። በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስታ፣ ደስ የሚል ስሜት አይፎይት አለው ጠቅለል አድርገው እና እዛ። በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ሰታዩ ደስ ይላል፣ እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድልህ ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምንም ምን ይባላል? በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቅቀው ለአድማጮች እያደረሱ ይገኛሉ። ባለፉት ሶስት ወራት ብቻ እንኳን ሮፍና ኑሪ አስቻለው፣ ፈጠነ፣ የማርያም ቸርነት ወይም የማና ልውል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች። በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል የሙዚቃ መሳሪያን ብትል ቅንብርን ብትል በቃ ኤቭሪቲንግ ካለር፣ የአልበም ከለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለ ሁለት አልበሞችን እንኳን ሶስት ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሲክሴት ወይም ችክችካ የሚባል ምት ታገኛለ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነንበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነን ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። ስድስት ሰባ ስምንት ዓመት ፈጀ እየተባለ ሲወጣ የምታገኘው ኦሬዲ ብዙ በቃ ብዙ የሰማውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ ይሄ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ እራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጮች ሲበዙልኝ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታይ። ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች? በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚያ ይመስለኛል እንግዲህ አንዱም አንዱም ሌላኛው መገለጫ ዘመን ዘመኑ በምን መልኩ እየተቀየረ ነው። በሙዚቃው በሙዚቃውን እየተቀየረ የሚመስለኝ የበለጠ ኢንዲቪዥዋል ይፈርት ነው። አሁን ያለው የግለሰቦች አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ፣ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃል ዘመኑ በዩቱብ የመሆኑ ነገር እዛ ሞር ኦንላይን የሆኑ ነገሮች፣ የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይም፣ አሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም፣ የአሁን የሳንስሩ ጊዜም ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው እራሱ በፈለገው መንገድ እራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሺያልም በገንዘብም ብታየው አንዴ ከሚከፈሉ የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ። እንዚራ በሚል የሰየመውን አልበሙት ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ ጊዜ ልዩነት ስራዎቻቸውን ለመልቀቃቸው ምክንያት ሊሆን እንደሚችልም ያስረዳል። የሚገርምህ ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብር የሚሰራበት ወይ ሞር ዲጂታል ሎካላይዝድ የሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይህ ኮቪድን ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ ግዞት አልብዬ እየተስፋ አደርጋለሁ እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ ፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች። አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሚንማ እንደዚ በዚህ ጊዜ ስራ አልበሚንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያንስበትም። በእርግጥ እና እሱ ነገር አንዱ ምክንያት ይመስለኛል። በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች። የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል፣ ግን ዘመን እንደዚህ ነው የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለና ሁሉም ነገር በቃ ሊሰካካል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው። የሚያስማማ ፕላትፎርም ኖሮ አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል፣ ወይ ደግሞ ማይሆን፣ ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትልደው ነገር ሊገጥምህ እንዳለ ሆኖ፣ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትወ ብለው የወጡበት ጊዜ ነው። አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው። ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞቹ በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ። እዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም ዕድሜ ስተንና ከጾሙ በኋላ ልክ ፋሲካ እንደተፈሰከ ከዳግማ ትንሣኤ በኋላ አንድ ሪሊዝ ኢቨንት ስላላደረገን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱ ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን፣ እንግዲህ እየሰራን ነው። ምን ይዘን እንደምንመጣ እንግዲህ ፈጣሪ በደንብ ይጨምርበትና ጥሩ ነገር ይዘን እንደምንመጣ ተስፋ አለን። ስንቴ ልማረክሽ፣ ልማረክሽ በውበትሽ

የተከበራችሁ አድማጮቻችን ስትከታተሏቸው የነበሩት መሰናዳዎች ሲቀርቡ የነበሩት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ የተላለፉትን ጨምሮ እንዲሁም ደግሞ ከዚህ በፊትም ያስተላለፍናቸው መሰናዳዎች ለማግኘት ለመጎብኘት ከፈለጋችሁ አምሃሪክ ዳት ቪኦኤ ኒውስ ዳት ካም የተሰኘውን ኦፊሳላዊ ገጻችንን መጎብኘት አዘንጉ። በፌስቡክ ላይም አለን አት ቪኦኤ አምሃሪክ ላይ በቀጥታ እንደምጣለን። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የዋትሳፕ መስመራችንን ተጠቅማችሁ መልእክቶቻችሁን አድርሱን። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተሚያ ጊዜ ይሁንላችሁ።